ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነው። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አረገውም። እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ ወደ ቤተ መንግስት እናመራለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሚቀጥሉት ሁለት ወይም ሶስት ሳምንታት ውስጥ የካቢኔ ሹም ሽር ሊያካሂዱ እንደሆነ የመንግስቱ ቃል አቀባይ አቶ ጌታቸው ረዳ አስታወቁ። ሪሻፍሊንግ ኦፍ ቨርንመንት ን ካሚንግ ር ዊክስ በእርግጠኛነት ግን የካቢኔ ሹምሽር ይኖራል፣ በሚቀጥሉት ሁለት ወይም ሶስት ሳምንታት። በሌላ ዜና የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ ዮናታን ተስፋዬ ዛሬ ፍርድ ቤት አልቀረበም። ተከሳሹ ያልቀረበበት ምክንያት የማረሚያ ቤቱ ባልደረባ እንደማያውቁ ገልጸዋል። ዝርዝሩን ከአዲስ አበባ ይዘናል። በዚህ በዋሽንግተን ዲሲ ደግሞ ራዕይ ኢትዮጵያ የተባለ ተቋምና ኢሳት ቴሌቪዥን ባሰናዱት ውይይት በኢትዮጵያ የሽግግር መንግስት ለመመስረት ሊደረጉ በሚገባቸው ዝግጅቶች ላይ ተወያይተዋል። ይሄ ለውጡ ሳይመጣ ኢትዮጵያኖች የዚህን የሽግግሩን ጊዜ ለማየት እንዲችሉ በዛ ላይ የሚወያዩባቸውን ነጥቦች አጉልቶ ለማውጣት ሀሳብ በዛ ላይ ለማቅረብ ፕሮፌሰር ጌታቸው በጋሻው ናቸው። በሌላኛው ዘገባ በቀላሉ በአይን የማይታዩ ብክለቶችን መለየት የሚያስችል ቴክኖሎጂን እናስተዋውቃችኋለን። ታክሲዋ ሙሉ ናት። አብራችሁን ቆዩ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች ያጠርላሉ። የምሽቱ ዜናዎች ጽዮን ግርማ ነኝ። ከፍተኛ ቁጥር ያላቸው ስደተኞች ካሊ በተባለችው የሰሜን ፈረንሳይ ወደባዊት ከተማ ከሚገኘው የስደተኞች ሰፈር ለቀው እየወጡ ነው። ጃንግል ወይም ጫካው የሚል መጠሪያ ያለው የስደተኞች መንደር ከነገ ጀምሮ መፍረስ እንደሚጀምር እየተነገረ ይገኛል። ወደ ስምንት ሺህ የሚጠጉ ስደተኞች በአስከፊ ሁኔታ እንደሚኖርበት በሚነገረው በዚህ የስደተኞች ሰፈር ከኢትዮጵያ፣ ከኤርትራ፣ ከአፍጋኒስታን እና ከሌሎች አካባቢዎች የተሰደዱ ፍልሰተኞች እንዳሉበት ታውቋል። የዚህን ሰፈር መፍረስ የተቃወሙ ስደተኞች በትናንትናው እለት ከጸጥታ ኃይሎች ጋር ትንቅንቅ ውስጥም ገብተው እንደነበር እየተነገረ ይገኛል። ፍልሰተኞቹ በመላው ፈረንሳይ በሚገኙ የስደተኞች ሰፈሮች እንዲሰፍሩ ይደረጋል። ጥገኝነት የመጠየቅ እድልም ይሰጣቸዋል ብሏል የአገሩ መንግስት። ይሁን እንጂ ጥገኝነት የመጠየቁ ሂደት የጊዜ ገደብ እንዳለውና በዚሁ የጊዜ ገደብ ውስጥ ጥያቄያቸው ተቀባይነት ያላገኘ ስደተኞች ከሀገሪቱ እንደሚባረሩ ተገልጿል። በተያያዘም አንዳንዶቹ ስደተኞች በእንግሊዝኛው በእንግሊዝ ቻናል በኩል ወደ ብሪታንያ መዝለቅ ስለሚፈልጉ ወደ ተባሉት ሰፈሮች አንሄዱም ሊሉ ይችላሉ የሚል ስጋት አለ። የቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ ፍርድ ቤት አልቀረበም። ተከሳሹ ያልቀረበበት ምክንያት የማረሚያ ቤቱ ባልደረባ እንደማያውቁ ገልጸዋል። ፍርድ ቤቱ የቅሊንጦ ማረሚያ ቤት አቶ ዮናታን ተስፋዬ በቀጠሮ መሰረት ለምን እንዳላቀረበው ማብራሪያ እንዲሰጥ ትዕዛዝ ሰጥቶ ተለዋጭ ቀጠሮ አስተላልፏል። የኦሮሚያ ክልል ምክር ቤት ሰሞኑን ባካሄደው አስቸኳይ ስብሰባ አቶ ለማ መገርሳን የክልሉ ፕሬዝዳንት አድርጎ መርጧል። በኦሮሚያ የተጀመረው ሹምሽር በፌዴራል መንግስቱም ካቢኔ እንደሚቀጥል ይጠበቃል። የፊሊፒንስ ፕሬዚዳንት ሮድሪጎ ዱተርቴ ቻይናን በጎበኙበት ወቅት ከዩናይትድ ስቴትስ ጋር ያለውን ግንኙነት አቋርጣለሁ ሲሉ ተናግረው ነበር። ይሁንና ከጥቂት ቀናት በኋላ በእስያ ከፍተኛው የዩናይትድ ስቴትስ ዲፕሎማት ከፊሊፒንስ የውጭ ጉዳይ ሚኒስቴር ጋር ተገናኝተው መነጋገራቸው ታውቋል። ዱተርቴ በተደጋጋሚ በሚናገሩትና በሚሰጧቸው አጨቃጫቂ መግለጫዎች ምክንያት የፊሊፒንስ ዓላማ ምን እንደሆነ በግልጽ ለማወቅ አለመቻሉን ሀገሬን ብቻ ሳይሆን ሌሎች ሀገሮችንም አስደምሟል በማለት ለፐርፌክቶ ያሲ ዛሬ መናገራቸውን ዳንኤል ራሰልስ ገልጸዋል። በመጨረሻም ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እሳቸውን ለመተካት የሚወዳደሩት ሪፐብሊካዊ ዶናልድ ትራምፕ ለፕሬዝዳንትነት ቦታ ብቃት እንደሌላቸው በየቀኑ እያረጋገጡ ነው ሲሉ በ ትናንትናው ምሽት ተናግረዋል። አድማጮ ስለ ሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔ መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን ጋቢና የኦሮሚያ ክልል ምክር ቤት ሰሞኑን ባካሄደው አስቸኳይ ስብሰባ አቶ ለማ መገርሳን የክልሉ ፕሬዚዳንት አድርጎ መርጧል። በኦሮሚያ የተጀመረው ሹም ሽር በፌዴራል መንግስት ካቢኔቱም እንደሚቀጥል ይጠበቃል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል። የተጠበቀው እውን ሆኗል። የተለመደው አሰራር ተግባራዊ ተደርጓል። አቶ ለማ መገርሳ የኦሮሚያ ክልል ፕሬዚዳንት ሆነው የተመረጡት አቶ ሙክታር ከድርን በመተካት ነው። ይህ እንደሚሆን የተገመተው ደግሞ ገና አቶ ሙክታር ከድር ከኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ሊቀመንበርነታቸው ሲነሱና አቶ ለማ መገረሳ ሲተኳቸው ነበር። እናም በገዢው ፓርቲ የተለመደ አሰራር መሰረት ይህ በክልሉ መንግስት የስልጣን እርከንም ተተግብሯል። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ በዚሁ ስብሰባው አቶ ኡመር ሁሴንም ምክትል ፕሬዝዳንት የክልሉ ምክትል ፕሬዝዳንት የነበሩትን አቶ እሸቱ ደሴን ደግሞ አፈ ጉባኤ አድርጎ መርጧል። በፌዴራል መንግስቱ ካቢኔም እንደዚሁ የስልጣን ሹምሽርና የኃላፊነት ሽግሽግ እንደሚኖር ይጠበቃል። የኢህአዴግ ምክር ቤት ያደረገው ስብሰባ በፓርላማው የመጀመሪያ የስራ ሳምንታት የሚጠበቁ የለውጥ ፕሮግራሞች እንዳሉ አስታውቆ ነበር። ከእነዚህ የለውጥ ተግባራት አንዱም የስልጣን ሹምሽር እንደሚሆን ሲገለጽ ቆይቷል። በቅርቡ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ጌታቸው ረዳም ይህንኑ አረጋግጠዋል። በመንግስት ካቢኔ ላይ ሹምሽር የማድረግ ሀሳብ አለ። ይህ ሽግሽግ ወይም ሹምሽር በሚቀጥሉት ሁለት ሳምንታት ውስጥ እንደሚደረግ ለማድረግ እጠብቃለሁ። ምክንያቱም ያንን በማድረጉ እቅድ ላይ የተደረገ ለውጥ የለም። ጠቅላይ ሚኒስትሩ በካቢናቸው ውስጥ ሹምሽር እንደሚያካሂዱ ወይም ሽግሽግ እንደሚያደርጉ ቃል ከገቡ ቆይተዋል። ዓላማውም ግለሰቦችን መለወጥ ሳይሆን የኅብረተሰቡን ጥቅም ለማሟላት የሚሰራ መንግስት ለማዋቀር ነው። አስቀድሜ እንዳልኩት ዝርዝሩ ገና እየተሰራ ነው። ሁሉም ጠቅላይ ሚኒስትሩ አዲሱ ካቢኔያቸውን ይፋ በሚያደርጉበት ጊዜ ይወሰናል። የካቢኔ ሹምሹሩ ሙሉ በሙሉ ወይም ደግሞ በከፊል ይሁን የሚታወቀው እንደዚሁ ጠቅላይ ሚኒስትሩ ሲያሳውቁ ነው። በእርግጠኝነት በሚቀጥሉት ሁለት ወይ ሶስት ሳምንታት የካቢኔ ሹምሽር ይኖራል ነው ያሉት። የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ ይህንን የተናገሩት ከሁለት ሳምንታት በፊት በሰጡት መግለጫ ነው። በዚህ የቀናት ስሌት ከተሄደም የካቢኔ ሹምሽሩ በሚቀጥሉት ጥቂት ቀናት እንደሚተገበር መገመት ይቻላል። ተቃዋሚዎች ይህንን የመንግስት እርምጃ የሚመለከቱት በጥርጣሬ ነው። ሹምሽር በማድረግና ሰዎችን በመለዋወጥ ብቻም ለውጥ አይመጣም ባይ ናቸው። በህዝብ የተነሱ ጥያቄዎችን ለመመለስ እየሰራ መሆኑን የሚገልጸው መንግስት በበኩሉ የሚደረገው ሹምሽርም የዚሁ ስራ አካል መሆኑን ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ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 የቀድሞ ሰማያዊ ፓርቲ የህዝብ ግንኙነት ኃላፊ ዮናታን ተስፋዬ ዛሬ ፍርድ ቤት አልቀረበም። ተከሳሹ ያልቀረበበትን ምክንያት የማረሚያ ቤቱ ባልደረባ እንደማያውቁም ገልጸዋል። ፍርድ ቤቱ የቅሊንጦ ማረሚያ ቤት አቶ ዮናታን በቀጠሮ መሰረት ለምን እንዳላቀረበው ማብራሪያ እንዲሰጣ አዞ ተለዋጭ ቀጠሮ ሰጥቷል። የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው ዮናታን ተስፋዬ ዛሬ የመከላከያ ምስክሮቹን ያሰማል ተብሎ ይጠበቅ ነበረ። ይሁንና ፍርድ ቤትም በአካል አልቀረበም። ፍርድ ቤቱ ማለትም የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅሊንጦ ማረሚያ ቤት ተጠሪውን ለምን እንዳላቀረበ ጉዳይ አስፈጻሚውን ጠይቋል። ጉዳይ አስፈጻሚውም ተከሳሹ አቶ ዮናታን የት እንደሚገኙ እንደማያውቁና ስለ አለመቅረባቸውም የሚያውቁት ነገር እንደሌለ ገልጸዋል። የተከሳሽ ጠበቃ አቶ ሽብሩ በለጠ በበኩላቸው ተጠርጣሪው በአሁኑ ጊዜ በቅሊንጦ ማረሚያ ቤት በቤተሰብ እንደሚጎበኝ፣ ይሁንና ከጠበቃው ጋር እንዳይገናኝ በመደረጉ ምክንያት ለዛሬ ሊያቀርባቸው የነበሩ የመከላከያ ምስክሮችን እንኳን ለማቅረብ መመካከር እንዳልተቻለ አስረድተዋል። አቶ ዮናታን በቅሊንጦ ማረሚያ ቤት የሚገኝበት ስፍራ ዞን አራት ተብሎ በሚታወቀው እና ቀደም ሲል በደረሰው የእሳት አደጋም ጉዳት እንዳልደረሰበት ወይም እንዳላጋጠመው በማስታወስ እስረኞቹም ከነበሩበት እንዳልተንቀሳቀሱ አብራርተዋል። ፍርድ ቤቱም ተከሳሽ ዮናታን ተስፋዬ ዛሬ በተሰጠው ቀጠሮ መሰረት ማረሚያ ቤቱ ለምን እንዳላቀረበው በጽሁፍ ማብራሪያ እንዲሰጥ አዟል። በተጨማሪም አቶ ዮናታን ተስፋዬ ከህግ ጠበቃው ጋር ተገናኝቶ በጉዳዩ ላይ እንዲመካከርና የመከላከያ ምስክሮቹንም እንዲያቀርብ ለህዳር 19 ቀን 2009 ዓ ም ቀጥሮታል። አቃቢ ህግ ባለፈው ዓመት ሚያዝያ ወር ላይ በዮናታን ተስፋዬ የሽብር ወንጀል ፈጽሟል በሚል በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ክስ እንደመሰረተበት አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

እኔ የቀሳውስት አገር የቅዱስ ገዳማት የታቦታ ደብር ፋሲለደስ አክሱም የታሪክ መሰከል መስቀል ስላታች የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይ በውጭ የሚኖሩ ምሁራን የሰብአዊ መብት ተሟጋቾች የሃይማኖት መሪዎችና ኢትዮጵያዊ አሜሪካውያን ከድህረ ግጭት በኋላ ለመጪዋ የኢትዮጵያ ሽግግር ሕገ መንግስት ዝግጅት በሚል ዋና ርዕስ በስድስት ጉዳዮች ባሳለፍነው ቅዳሜና እሁድ መክረዋል። የዚህ ውይይት አዘጋጆች ቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት በጋራ በመሆን ነው። ውይይቱን የተከታተለችው ጽዮን ግርማ የቪዥን ኢትዮጵያ ፕሬዚዳንት ፕሮፌሰር ጌታቸው በጋሻውን አነጋግራለች። ቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት እንዲህ ያለ ውይይት በዋሽንግተን ዲሲ ሲያዘጋጁ ለሶስተኛ ጊዜ ነው። ባሳለፍነው ቅዳሜና እሁድ ከድህረ ግጭት በኋላ ለመጪዋ ኢትዮጵያ ሽግግርና ሕገ መንግሥት ዝግጅት በሚል ዋና ርዕስ ስድስት ንዑሳን ርዕሶችን አካተው እንዲሁም ደግሞ ልዩ ተናጋሪዎች ያዘጋጇቸውን ርዕሶች ይዘው ውይይት አካሂደው ነበር። በዚህ ውይይት ላይ ምሁራን፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾችና የሃይማኖት ተወካዮች ተገኝተው ኢትዮጵያን በሚመለከቱ ጉዳዮች መክረዋል። ግጭትን እንዴት እንፈተዋለን? እንዴት እንቆጣጠረዋለን? ፍልሰት፣ ወጣቶችና ስደተኞች፣ በሀገር ውስጥ ያሉ ተፈናቃዮች፣ ኢትዮጵያ ያለችበት ሁኔታ ምን ይመስላል? ለአዲስ ሀገራዊ ምዕራፍ ገለልተኛ የሆነ የግጭት አፈታት ዘዴ መቀየስ፣ በግጭትና በብሔራዊ እርቅ ላይ የዲያስፖራው አስተዋጽኦ ምንድን ነው ኢትዮጵያ ከቀውስ ከወጣች በኋላስ በሚሉና በተያያዥ ርዕሰ ጉዳዮች ላይ ያተኮረ ውይይት ነበር ያካሄዱት ከፕሮግራሙ አዘጋጆች አንዱ የሆኑትን የቪዥን ኢትዮጵያ ፕሬዚዳንት ፕሮፌሰር ጌታቸው በጋሻውን ከውይይቱ በኋላ አግኝቼ አነጋግሬያቸው ነበር የውይይቱ አላማ ምን ነበር በሚል ላነሳሁት ጥያቄ ምላሽ በመስጠት ይጀምራሉ በሀገራችን ውስጥ ችግር አለ፣ አገራዊ ችግር አለ። በህዝብና መንግስት መሀል ብዙ ግጭቶች ተፈጥረዋል። የለውጥ መንገድ ተይዟል። ለውጥ ይመጣል ብለን እንገምታለን። በአብዛኛው ይሄ ለውጥ መንግስታዊ ለውጥ ማለታችን ነው። ይሄ ለውጡ ሳይመጣ ኢትዮጵያኖች የዚህን የሽግግሩን ጊዜ ለማየት እንዲችሉ በዛ ላይ የሚወያዩባቸውን ነጥቦች አጉልቶ ለማውጣት ሀሳብ በዛ ላይ ለማቅረብ እና ወደፊት ደግሞ የሚመሰረተው ዘላቂ ብሔራዊ መንግስት ወይም የኢትዮጵያ የወደፊት እድል ኦር ኢትዮጵያ የወደፊቷ እድል ኢትዮጵያ ምን ትመስላለች የሚሉትን ለማሳየት ጥናት ያደረጉ ምሁራን ከተመክሮና ከጥናታዊ ውጤቶቻቸው በመነሳት ከህዝብ ጋር ሀሳብ እንዲካፈሉ ለማድረግ ነው። አላማው ይሄ ነው። ባለፈው የዛሬ ስድስት ወር አካባቢ ሌላ ውይይት ተደርጎ ነበር። ይህንኛውን ውይይት ከዛኛው የሚለየው ምንድን ነው? ምን አዲስ ነገርስ አምጥቷል? ምን በዛን ጊዜ ያልተነሱ አሁን የመጡ መሻሻሎችስ አሉ ወይ? ያኛውና ይሄኛውን ውይይት አነጣጥ ተያያዦች ናቸው። ይሄኛው የሚለው የሽግግር ጉዞ መንገድ እና ወይም ህገ መንግስት እንዴት ይቀረጻል የሚሉትን ጥያቄዎች የሚመልስ ጉባኤ ነው። ያለፈው ግን ሽግግር ዴሞክራሲና የኢትዮጵያ አንድነት ይላል እና በአብዛኛው ያኔ የቀረቡት ጥናቶች በቲሪ በጥናታዊ ግኝቶች ላይ የተመሰረቱ ጽንሰ ሀሳባዊ ውይይቶች ናቸው የነበሩት። ግን በዛ ስብሰባ ላይ የነበሩት በሙሉ የጠየቁት ከዚህ ይስቀጥለው በተግባራዊ ሁኔታ በኢትዮጵያ ልዩ ሁኔታ ላይ እንዴት ይተረጎማሉ? ሽግግር ሲባል ምን ይመስላል? እንዴት ይደረጋል? መቼ ያበቃል? ምን ለማድረግ ይጠበቃል? የሚሉትን ጥያቄዎች የሚመልስ ነው። ከተደረጉት ውይይቶች ይህንን የተረዳችሁ ይመስለኛል። ከዚሁ ጋር ደግሞ ህገ መንግስት፣ ህገ መንግስት ቀረጻ ሲባል መነሻው ምንድን ነው? በዛ ላይ የሚሳተፉት እነማን ናቸው? ሕገ መንግስትን ማን ይቀርጻል? የሚሉትን እና ሕገ መንግስቱ ራሱ ደግሞ ምን ምን ችግሮችን ነው ለመፍታት የሚችለው የሚሉትን ጥያቄዎች የሚመልስ ይሆናል። በዛ ላይ በተለይ ዛሬ ብዙ ሀሳቦች የተገኙ ይመስለኛል። ያው እኔም ስብሰባው ላይ ስለነበርኩት፣ ከተነሱት ነገሮች አብዛኞቹ የሚያጠነጥኑትና የሚያተኩሩት አሁን ያለው መንግስት ስልጣኑ ላይ ከተነሳ በኋላ ሊኖሩ ስለሚችሉ የሽግግር ሁኔታዎች ነው። ከትላንትናም ጀምሮ ዛሬም ጀምሮ ትኩረት ሲደረግ የነበረው ነገር ግን ኢትዮጵያ ውስጥ ያለው ሁኔታ አሁን ዜጋ ከሚወራው ፍጹም ልዩነት ያለው አሁን ኢትዮጵያ በአስቸኳይ ጊዜ አዋጅ ስር ናት። የአሜሪካ ድምጽ ያነጋገራቸው ሰዎች በስጋት ውስጥም ቢሆን አገሪቱ ጸጥ ወደ ማለት ነገር ውስጥ ናት ያላችሁ የሚል ነገር አለ። እዚህ ጋር የተነሳው ግን መንግስት በቅርቡ ይወድቃል የሚመስል መልክ ያለው ነገር ነው። እና እንደዚህ አይነት ከሁኔታዎች የተራራቁ ነገሮች እንዴት ነው ወደ ህዝቡ የምታስተላልፉት? መንግስት የሚወድቅበትን የጊዜ ሰሌዳ እኛ አልተናገርንም። በእንደዛም የቀረበ አይመስለኝም። ዛሬ፣ የዛሬ ሳምንት፣ የዛሬ አመት፣ የዛሬ አስር አመት የሚል ውስጥ አልገባንም። ግን በእርግጠኝነት የምንናገረው ይሄ ያለው ስርዓት ያለው መንግስት በህዝብ የተጠላ መንግስት ነው። ህዝብ ከሞላ ጎደል በአብዛኛው ደግሞ ኦሮሞው፣ አማራው፣ ኮንሶው፣ ጋምቤላው፣ አፋሩ በሙሉ ተነስቶ እየታገለ ያለው መንግስት ነው። በጣም ውሁዳን የሆኑ የመሳሪያ የጦር መሳሪያና የሴኪሪቲ ኃይል ያላቸው ህዝብን እየገደሉ እያፈኑ እያሰሩ አሁን ለመናገር አችልም፣ ለማየት አችልም፣ ለመስማት አችልም ብለው የከለከሉ በዚህ በጊዜያዊ የአስቸኳይ ጊዜ አዋጃቸው በአለልም ታይቶ የማይታወቅ አይነት አፈና ህዝብን አፍኖ ያለ ነው። ምንም የተረጋጋ ሁኔታ አለ ብለን እኛ የምንገምተው ነገር የለም። አንድ ቀን ከፍ ይላል የህዝብ ተቃውሞ፣ ሌላ ጊዜ ዝቅ ይላል እና ሰው በጊዜው በሚያመቸው መንገድ እስከሚነሳ ነው እንጂ እቺ አገር በዚህ ስርዓት ትተዳደራለች ብሎ የሚገምት ኢትዮጵያዊ የሚኖር አይመስለንም። እኛ እናምንም እና በጣም የምንፈራው ይሄ መንግስት እየገደለ ቀን መቁጠር እንጂ ሌጂቲመሲ የሌለው ሕጋዊ ያልሆነ በዓለም ዙሪያ አሁን የተወገዘ ነው። አሜሪካ እኮ ከልክሏል አይደለም እንዴ? ወደ ኢትዮጵያ መጓዝን። አውሮፓ ሀገሮች፣ ፓርላመንቱ ኢዩ ነኝ የውግዘት መግለጫዎችን እያወጡ ነው እና የጊዜ ጉዳይ ነው። ስለዚህ ኢትዮጵያ ውስጥ የተረጋጋ የፖለቲካ ሁኔታ የለም። ዛሬ ስድስት ወር እርሶን ምጠይቅዎት ነበር። የወጣት ተሳትፎ በጣም አነስተኛ የሆነበት መድረክ ነው እና ለምንድን የሆነው ብዬ አንስቸሎት ነበር። አሁንም ያየሁት እሱኑ ነው። እንግዲህ ሙከራ እናደርጋለን። ዋናው ነገር ይሄ ለፓብሊኩ ለሁሉ ሽማግሌ፣ ወንድ፣ ሴት፣ በሃይማኖት ወር፣ በዘር በምን ለሚለያዩት ሁሉ በግልጽ ተከፈተ ነገር ነው። እዚህ ላይ መሳተፍ እኛም የምንጠብቀው ነው የነበረው እና በልዩ መንገድ እንግዲህ ከየቤቱ እየሄድን ይገኛል እናወጣ አንችልም ግን፣ በግልጽ ለሁሉ ክፍት ካደረግን በሶሻል ሚዲያዎች ላይ የወጣ ነው። በተለያዩ ድረገጾች፣ የዜና መገልገያዎች የወጣ ነው። ይሄን የሰሙ ወጣቶች አሉ። ለምን እንደማይመጡ አናውቅም። በእርግጣም በሶሻል ሚዲያ ብዙ ንትርቅ ነበር በዚህ ነገር ላይ እና በዛ ምክንያት ብዙዎች ይመጣሉ የሚል ግምት ነበረ። ግን እንግዲህ አልሆነም። በነገሮች ላይ የሴቶች ተሳትፎ በአሁን ባለው በውጭ በሚደረጉ ትግሎች፣ ስብሰባዎች፣ ምናምን ላይ በጣም ደስ በሚለን ደረጃ ነው እየጨመረ እየተለወጠ እየመጣ ያለው ወጣቱም ብዙ እንቅስቃሴ ያደርጋል እስቲ እንግዲህ ግን ያንን ከሚዲያዎቹም ጋር በመተባበር ለመጥራት እሞክራለን ውይይቶቹን በየርዕሰ ጉዳዮቹ የሚዳስስ ዝግጅት ይዤ በቀጣይ እመለሳለሁ ያስቀድማችሁ በሰማችኋቸው ዜናዎች፣ እንደዚሁም ውይይቶች ያሏቸውን አስተያየቶች ፌስቡክ ላይ ቪኦኤ አማሀሪክ አስተያየቶቻችሁን አድርሱን። አንዳንድ አስተያየቶቻቸው አሁንም እየመጡ ነው። አንስታይን ኒውተን፣ ዲያስፖራዎች ምንድን ነው ያለው? ጥሩ ሰው አይደላችሁም ብሏል። ሌላ ቃል ነው የተጠቀመው፣ ቀይሬለት ነው። ስለ ሹምሹሩ ሶሎ ባልቻ አስተያየት ሰጥቷል። ጆሲማን ደግሞ ወይ ስልጣኑን ወይ ኔትዎርኩን ልቀቁልን ብሏል። ሁላችሁም አስተያየቶቻችሁን እስኪ አትቪዮ የአማሪክ ላይ ላኩልን። እናመሰግናለን። ወደ ሚቀጥለው ዘገባችን ስናልፍ ወደ ጣሊያን የባህር ዳርቻዎች የሚደርሱ በሺዎች የሚቆጠሩ ፍልሰተኞች በዚህ ዓመትም መጉረፍ መቀጠላቸው ተዘግቧል። መነሻቸው አፍሪካ የሆነች ወደ ሌሎች የአውሮፓ ሀገሮች መሸጋገር የሚፈልጉ ፍልሰተኞች የሚበዙ ሲሆን ካለፈው ዓመት ጀምሮ እየተሰራበት ባለው የተጠናከረ የአጣዳፊ ጊዜ የወሰኖች ጥበቃ ምክንያት ከመካከላቸው ብዙዎቹ እዚያው ተጠምደው እንደሚገኙም ታውቋል። ሰሜን ጣሊያን የምትገኘው ሪፖርተራችን ሪቺ ሻይሮክን ሻይሮክ ያጠናቀረችው ዘገባ አለ ትዝታ በላቸው ታቀርበዋለች። ጣሊያን ከፈረንሳይ ጋር በምትዋሰንበት ገጠራማ አካባቢ ያለው መንገድ ጠመዝማዛና መልክዓ ምድሩም ተራራማ ነው። ዶፍ ዝናብና ብርዱ እንቅስቃሴን በእጅጉ የሚያውኩ ናቸው። ከኤርትራ ከሱዳን፣ ከኢትዮጵያ፣ ከሌሎችም የአፍሪቃ አገሮች የገቡት ቁጥራቸው የበዛ ፍልሰተኞች በዝናባማው አውራ ጎዳና ዳርዳር ይነጉዳሉ። እነዚህ ፍልሰተኞች ሊቢያ ለመድረስ እጅግ የረዛዘሙ መንገዶችን አቋርጠው በመጨረሻ ሜዲትሬኒያን ባህርን ለማቋረጥ በተጨናነቁ ጀልባዎች ተሳፍረው ጣሊያን የባህር በር የደረሱ ናቸው። እኔ ከሱዳን ነው የመጣሁት። 24 ዓመቴ ነው። የሱዳን መንግሥት ጥሩ አይደለም። ራሴን ለማትረፍ ነው ወደዚህ የመጣሁት። ይህ ፍልሰተኛ ወደ ፈረንሳይ መዝለቅ የሚፈልግ እንደሆነ ተናግሯል። አሁን ከሌሎች አምስት የአገሩ ልጆች ጋር በአቅራቢያው ወደሚገኝ ቀይ መስቀልና ካሪታስ የሚባል ግብረ ሰናይ ድርጅት ወደሚያስተዳድሩት የወንዶች ፍልሰተኞች መጠለያ ጣቢያ በዝናቡ ውስጥ በእግራቸው እየሄዱ ነው። በአቅራቢያው ቅዱስ አንቶኒ ካቶሊክ ቤተ ክርስቲያን በምድር ቤት ባዘጋጀው መጠለያው መቶ የሚሆኑ ሴቶችና ህጻናትን እያስተናገደች ነው። ካለፈው የአውሮፓ ዓመት ከ2015 ዓ.ም መጀመሪያ አንስቶ ወደ አውሮፓ የገቡ ቁጥራቸው ከአንድ ሚሊዮን በላይ የሆነ ፍልሰተኞችና ስደተኞችን ለመርዳት የአውሮፓ ህብረት እየታገለ መሆኑ ይሰማል። በዚህ ዓመት ብቻ ሜዲትሬንያን አቋርጠው ጣሊያን የገቡ ፍልሰተኞች ቁጥር ከ140 ሺህ በልጧል። አዲሱ የአውሮፓ ህብረት ህግ ፍልሰተኞች መጀመሪያ የደረሱበት በር ላይ እንዲመዘገቡ ያዛል። ፍልሰተኞቹን ለማቆም ሲሉ አጥር የገነቡ እንግሊዝን፣ ሃንጋሪያን፣ ኦስትሪያንና መቀዶኒያን የመሳሰሉ የአውሮፓ ሀገሮችም አሉ። የዓለም አቀፉ የጤና ድርጅት የአየር ብክለት አንዱ የሰው ልጅ ሞት ምክንያት እንደሆነ አረጋግጧል። አብዛኛው የአየር ብክለት የታየው ለመብራት ኃይል ጠቀሜታ ከሚውለው ከከሰል ጭስ የሚበዛበት አካባቢና የጭስ ማጣሪያ ያልተገጠምላቸው የመኪና ወይም የትራንስፖርት አገልግሎት በሚበዛባቸው ከተሞች ውስጥ ነው። በለንደን የተበከለን አየር ወደ ተለየ የምስል ምልክት በመቀየር በሚያሳየው ኢንፍሬርድ የቪዲዮ ካሜራ በሰዎች አይን በቀላሉ የማይታየውን የተበከለ አየር ለመመልከት ተችሏል። የቪኦኤዋ ዘጋቢያችን ደብረ ብሎክ እንደምትለው ከሆነ የጥናቱ ውጤት የተበከለ አየር ከሚበዛባቸው አካባቢዎች ሰዎች እንዲርቁ ይረዳል። መስታወት ይዘዋለች ዝርዝሩን። የአየር ብክለት በዓለማችን አሳሳቢ ሁኔታ ላይ ከመገኘቱም በላይ እንደ አስምና የልብ ሕመም እንዲሁም ከሳምባ ጋር በተያያዘ ለሚከሰቱ አደገኛ በሽታዎች ይዳርጋል። የቤት መኪናን ጨምሮ ከከባድ መኪናዎች የሚወጣው የተበከለ አየር በዓለማችን ዋነኛው የአየር ብክለት ምክንያት ነው። በለንደን እንደ ጭስና እሳት የመሳሰሉትን ወደተለየ ተለየ የምስል ምልክት በመቀየር በሚያሳየው ኢንፍሬርድ የቪዲዮ ካሜራ በሰዎች አይን የማይታየውን ለማየት አስችሏል። ካሜራው የተቀረጸውን ምስል ተንቀሳቃሽ እሳት ወደሚመስል ምስል በመቀየር ያሳያል። ማርቲን ዊሊያምስ ለንደን በሚገኘው በኪንግስ ኮሌጅ የአየር ጥራት ላይ የሚሰሩ ፕሮፌሰር ናቸው። የአየር ብክለት መጠን በአይናችን የምናየው ነገር አይደለም። የአየር ብክለቱም በ1950ዎቹና 60ዎቹ የነበረው አይነትም አይደለም። በቴክኖሎጂ በመታገዝ ሰዎች በቀላሉ እንዲመለከቱትና ስለ አደገኛነቱ መረጃን ለማዳረስ ነው የምንጥረው ካርቦን ዳይኦክሳይድ ለከባቢ አየር አደገኛ እንደሆነ በስፋት ለማሳየትና በቀዳሚነት ደግሞ ከትላልቅ ኢንዱስትሪ የሚወጣው የከሰል ጭስ አደገኛነትን ለማስረዳት ነው። ካርቦን ዳይኦክሳይድ በዓለማችን ለሚከሰተው የአየር ንብረት ለውጥ ከፍተኛ አስተዋጽኦ በማድረግ ላይ ይገኛል። አንድሬስ ዚን ሴሚስተር ፍሊር ሲስተምስ የተባለው ና የእይታ መሳሪያዎችን የሚያመርተው ድርጅት ውስጥ ይሰራሉ። የአየር ብክለቱን ሰዎች በአይናቸው ከተመለከቱ በኋላ ከመኪናም ሆነ ከፋብሪካዎች የሚወጣው የተበከለ አየርን ና በተለይም ካርቦን ዳይኦክሳይድን እንዴት መቀነስ እንደሚቻል እንዲነጋገሩና ጥንቃቄ እንዲወስዱ መንገድ ይከፍታል። ኢንፍራሬድ የቪዲዮ ካሜራ አየር ምን ያህል እንደተበከለ ካርቦን ዳይኦክሳይድን ጨምሮ እንዴት ወደ አየር እንደሚሰራጭም ጭምር ማሳየት ይችላል። ይህን ካሜራ በግል ለመግዛት ውድ ነው። ፍሌር ሲስተምስ ኩባንያ ግን በስማርት ስልኮች ላይ ካሜራውን ለመጫን ና ሁሉም ሰው የተበከለውን አየር እንዲመለከት፣ ከተበከለው አየር አካባቢም እንዲርቅ ይረዳል። ይህ ካሜራ የስማርት ስልኮች ላይ ተገጥመው መስራት እንደሚችሉ እናውቃለን። ወይም በትንሽ ተቀጥያ ስልኩ ላይ መጫን ይቻላል። ስለዚህ እያወራን የምንገኘው የተሻለውን የቴክኖሎጂ ውጤት ማለት ነው። የጤና ተመራማሪዎቹ የተበከለ አየርን በመከላከል በጤና ላይ ያለውን ችግር ለመቀነስ እንደሚቻል ይመክራሉ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የጋቢና ቪኦኤ ዝግጅታችን ይቀጥላል። እስኪ አንድ ሙዚቃ እንጋብዛችሁ። ጸደንያ። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ጸደኒያ ትቀጥላለች ግን እኛ እንሰናበታችሁ። በፌስቡክ አትቪ አማሪክ ላይ አስተያየቶቻችሁን ላኩልን እናስተናግዳችሁ። ያመሸነውን የመስታወት አድራጋውና ኢኖክ ሰማ እግዜርን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የጋቢና ዲጄ ደግሞ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያል እንሰናብታለን። መልካም ምሽት የአምላክ ቀባ ቅዱስ የቸርነት ጥበብ በአቸው ሚገለጣ በሰው